ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 1 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አመሻችሁ? ጤና ይስጥልን። የዚህ ምሽት አስተናጋጆቻችሁ ሰለሞን ክፍሌ እና እኔም ሰሎሞን አባተ ነን። ማትሪሽን ኖው። ልጄ በመሞቱ ሁሉን ነገር እንዳጣሁ ነው የተሰማኝ። ዘመዶቼ ናቸው ወስዶ የቀበሩት። ሁሉም ሰው በጣም ከባድ ችግር ውስጥ ነው የሚገኘው በዚህ አዝመራ ወቅት ምንም ምህር ስላልነበረ ያለን ምግብ በጣም ትንሽ ነው። ሰው ሁሉ በምግብ እጥረት እየተሰቃየ ነው። በእንግሊዝ የዜና ማሰራጫ ቢቢሲ ሰሞኑን ከወጣ ዘገባ የተቀነጨበ ነው የሰማችሁት። ብርቱካን አሊ የምትባል የቆቦ እናት ልጇ በረሃብ እንደሞተባት ለሪፖርተሩ ከነገረችው የተቀነጨበ ነው የሰማችሁት። የኢትዮጵያ መንግስት ሰው መሞቱን ያስተባብላል። ለንደን የሚገኘው የኢትዮጵያ ኤምባሲ ምዕራባውያን የዜና አውታሮች ሁኔታውን እያጋነኑ እየዘገቡ ነው ሲል የቢቢሲን ዘገባ አጣጥሏል። በአብይ ርዕስ ዝርዝር ይዘናል። አሁን ዋና ዋና የዓለም ዜና እናሰማችሁ። የአውሮፓ ህብረት ሀገሮችና የአፍሪካ መሪዎች በወቅቱ የአውሮፓ የፍልሰተኞች ቀውስ መፍትሄ ላይ ለመነጋገር ቫሌታ ተሰብስበዋል። በማልታው ጉባኤ ላይ ከተገኙ የአፍሪካ መሪዎች መካከል የሶማሊያው ጠቅላይ ሚኒስትር ኦማር አብዱራሺድ ሻርማርኬ አንዱ ናቸው። ከቪኦኤ የሶማሊኛው ቋንቋ አገልግሎት ጋር አጭር ቃለ ምልልስ አድርገዋል። ሻርማርኬ እንዲህ ነበር ያሉት። ለፍልሰት የሚያበቁ ዋነኛ ምክንያቶች ላይ እንነጋገራለን። ስለ ጦርነት፣ ስለ ግጭቶችና ስለ ድህነት እንወያያለን። የፍልሰተኞችን ሕይወት እንነጋገራለን። እንደ እውነቱ ከሆነማ ትክክለኛው ለፍልሰት የሚያበቁ ሁኔታዎች በሚገባ ይታወቃሉ። አንዱ ጦርነት ሲሆን፣ ሌላው ድህነት ነው። ወጣቶች በሀገራቸው የተሻለ ምርጫ የማጣታቸው ጉዳይ ሌላው ነው። በየሀገሮቹ የሚታዩ የመልካም አስተዳደር እጦትና የሙስና መንሰራፋትም ለፍልሰት ከሚያበቁ ጉዳዮች ውስጥ ይጠቀሳሉ። ጉዳዮቹ በደንብ የታወቁ ቢሆኑም በማልታው ጉባኤ ላይ የአፍሪካና የአውሮፓ መሪዎች ችግሮቹን ጥርት አድርገው ለመወያየት እድል ያገኛሉ ብዬ አስባለሁ። የአውሮፓ ሕብረት መሪዎች ከአፍሪካ አቻዎቻቸው ጋር ዛሬ ማልታ ሲገናኙ ቃል ሊገቡ የሚችሉት የገንዘብና ሌሎች እርዳታዎች አደገኛውን የሜዲትሬኒየን ባሕር እያቋረጡ የሚጎርፉትን የዓለም ድሀ ሀገሮች ፍልሰተኞች ቁጥር ይቀንሳል ብለው ተስፋ ያደርጋሉ። የዩናይትድ ስቴትስ መንግሥት ስድስት የሶማሊያ ጽንፈኛ ቡድን የአልሸባብ መሪዎች ያሉበትን የሚጠቁም መረጃ ለሚሰጥ አዲስ ወሮታ እንደሚሰጥ ገለጸ። ዜናውን ቆንጅታ እያያይዛለች። ዋናው የአልሸባብ መሪ አቡ ኡበይዳ ያለበትን የሚጠቁም መረጃ ለሚሰጥ እስከ ስድስት ሚሊዮን ዶላር የሚደርስ አዲስ ወሮታ ተመድቧል። አቡ ኡበይዳ የረጅም ጊዜው የቡድኑ መሪ አህመድ አብዲ ጎዳኔ በዩናይትድ ስቴትስ አብራሪ አልባ አውሮፕላን ባለፈው ዓመት መስከረሞን ላይ ከተገደለ በኋላ መሪነቱን የተረከበው ነው። ሌሎች ሶስት የአልሸባብ ከፍተኛ አመራር አባላት የሆኑ ማሀድ ካራቴ፣ ማአሊም ዳውድና ሀሰን አፍጎዬ የሚባሉትን የሚያሲዝ ጥቆማ ለሚያቀብል ደግሞ የአምስት ሚሊዮን ዶላር ወረውታ ተመድቧል። ካራቴ አብድራህማን ሞሐመድ ዋርሳሜ በሚል ስምም ይታወቃል። ባለፈው እንደ ኤሮፓውያን አቆጣጠር ሚያዝያ ሁለት ቀን ኬንያ ጋሪሳ ዩኒቨርሲቲ ኮሌጅ አንድ መቶ አርባ ስምንት ሰዎች የተገደሉበትን ጥቃት በማቀነባበር ቁልፍ ሚና የተጫወተ ነው ተብሎ የሚታደነው ዳውድ ደግሞ አልሸባብ በሶማሊያ መንግስትና በምዕራባውያን የቡድኑ ኢላማዎች ላይ የሚካሄዱ ጥቃቶች መሪ አፍጎዬ ለቡድኑ ጥቃቶች ማካሄጃ የሚውል ገንዘብ አሰባሳቢ መረቦችን የሚቆጣጠር መሆኑ ተመልክቷል። መአሊም ሳልማን እና አህመድ ኢማን አሊ የሚባሉትን ለሚጠቁም ደግሞ ዩናይትድ ስቴትስ እስከ ሶስት ሚሊዮን ዶላር የሚደርስ ወሮታ መድባለች። ሳልማን ከሌሎች የአፍሪካ ሀገሮች በአዳን ሽብርተኛ ተዋጊዎችን የሚመራ አሊ ደግሞ ኬንያውያን ወጣቶችን የመለመለ፣ ገንዘብም ለቡድኑ የሚያሰባስብ ነው ተብሎ ይፈለጋል። ይህ አዲስ ይፋ የተደረገ ወሮታ የተመደበው በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወሮታ ለፍትህ በሚባል መርሃ ግብር ነው። በመርሃ ግብሩ ድረገጽ መረጃ መሰረት ዓለም አቀፍ የሽብር ጥቃቶችን ለመከላከል ያስቻሉ ወይም ደግሞ በደረሱ ጥቃቶች ተፈላጊዎች ለፍርድ እንዲቀርቡ ያደረጉ መረጃዎች ላቀበሉ ከሰማኒያ የሚበልጡ ሰዎች እስካሁን አንድ መቶ ሀያ አምስት ሚሊዮን ዶላር ወሮታ ከፍሏል። ዩናይትድ ስቴትስ ሙክታር ሮቦ እና አብዱላሂ ያሪ የሚባሉትን ጨምሮ ሌሎች የሚፈለጉ የአልሸባብ መሪዎችን ለሚያስይዝ መረጃ የመደበችው ወሮታም እንዳለ መሆኑ ተጠቁመዋል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ 36 አባላት ያሉትን ካቢኔ ቃለ መሐል አስፈጽመዋል። በካቢኔው ውስጥ ራሳቸውንም የነዳጅ ሚኒስትር አድርገው አስቀምጠዋል። ዛሬ ጠዋት አቡጃ ከተማ ስነ ስርዓቱ የተካሄደው ቡሃሪ ባለፈው ዓመት ግንቦት በፕሬዚደንትነት ከተመረጡ ከአምስት ወራት በኋላ መሆኑ ነው። ፕሬዚደንት ሙሐማዱ ቡሃሪ በዚህ ወቅት ሲናገሩ ትክክለኛውን ሰው በተገቢ ቦታ በማስቀመጥ ያለፈውን ስህተት ለማስወገድ እፈልጋለሁ ብለዋል። ለሀገሪቱ እድገት ቁልፍ የሆነውን የነዳጅ ምርት ዘርፍ ከበላይ ሆኖ የመቆጣጠሩን ኃላፊነት እኔው ይዤ እቆያለሁ ያሉት ፕሬዚደንት ቡሃሪ የብሔራዊ ነዳጅ ኩባንያውን ዋና ሥራ አስኪያጅ ኢቤ ካቺኩን በምክትል ሚኒስትርነት ሾመዋል። ናይጄሪያ በቀን ከሁለት ሚሊዮን በርሜል በላይ በማውጣት በአፍሪካ ትልቋ የነዳጅ ዘይት አምራች መሆኗ ይታወቃል። በአብዛኛው የፌዴራል መንግሥቱ ወጪ የሚሸፈነው ሀገሪቱ ወደ ውጭ በምትልከው የነዳጅ ዘይት ሽያጭ መሆኑ ይታወቃል። በደቡብ አፍሪካ የኬፕታውን አድማ በታኝ ፖሊሶች ዛሬ የተቃውሞ ሰልፍ በወጡ የምክር ቤት ሠራተኞች ላይ አስለቃሽ ጋዝና የፕላስቲክ ጥይቶች ተኩሰዋል። ሠራተኞቹ የደሞዝ ጭማሪ እንዲደረግላቸው በመጠየቅ ፓርላማው ደጃፍ ሰልፍ ሲያካሄዱ ዛሬ ሦስተኛ ቀናቸው ነው። በዚሁ በብሔራዊ የትምህርት የጤናና ሌሎች ሚኒስቴር መስሪያ ቤቶች ሠራተኞች አድማ ሳቢያ የምክር ቤቱ አብዛኛው ኦፊሴላዊ ስራ ተስተጓጉሎ ሰንብቷል። በሌላ የአካባቢው ዜና አንድ የደቡብ አፍሪካ ዳኛ በግድያ ወንጀል የተከሰሱ ስምንት ፖሊሶች እያንዳንዳቸው በአስራ አምስት ዓመት ስርዓት እንዲቀጡ ወስነዋል። ፖሊሶቹ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም የተከሰሱት በቁጥጥራቸው ስር የነበረን አንድ የሞዛምቢክ ታክሲ ነጂ በካቴና ከመኪናቸው ጀርባ ካሰሩትና ኋላም እስር ቤት ወስደው ባደረሱበት ከባድ ድብደባ ምክንያት ሕይወቱ አልፏል በሚል ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ትላንት በማዕከላዊ አፍሪካ ሪፑብሊክ አንድ የሰላም አስከባሪ መገደሉን አውግዘዋል። ከቃል አቀባያቸው ዛሬ የወጣ መግለጫ የቀድሞ እስላማዊ የሴሌካ ሽምቅ ተዋጊዎች በታፋንጎ ኬላ ላይ በማዕከላዊ አፍሪካ ሪፑብሊክ ከተባበሩት መንግስታት ተልእኮ ወታደሮች ጋር ግጭት መፍጠራቸውን ይገልጻል። ውጊያው በቀድሞ የሴሌካ አማጽያንና ጸረ ባላካ በሚባሉ የክርስቲያን ሚሊሻዎች መካከል ከተካሄደ በኋላም የሰላም አስከባሪ ወታደር ተሰውሮ ቆይቶ ሞቶ እንደተገኘ መግለጫው ያብራራል። የዓለሙ ድርጅት ዋና ጸሐፊ ባንኪሙን ይህን ወንጀል የፈጸሙ በአስቸኳይ ተጣርቶ ለፍርድ እንዲቀርቡ ጥሪ አስተላልፈዋል። ለመካከለኛው አፍሪካ ሪፑብሊክ የፖለቲካ ችግሮች ምንም አይነት ወታደራዊ መፍትሄ የለም ሲሉ የተባበሩት መንግስታት ልዩ መልእክተኛ ፓርፌ ኦናንጋ አንያንጋ አስምረውበታል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የመን ውስጥ በሳዑዲ አረቢያ በሚመራው ጥምር የኅብረ ብሔር ጦር ውስጥ ይዋጋ የነበረ አንድ የቃታር ወታደር ተገደለ። በየመኑ ግጭት ቃታር ወታደር ሲሞትባት ይህ የመጀመሪያ ነው ተብሏል። የቃታር መንግስታዊ የዜና ወኪል በዘገበው መሰረት የተገደለው ወታደር መሐመድ ሐሜድ ሱሌይማን ይባላል። እንዴት እንደተገደለ ግን ወዲያውኑ የተሰጠ ማብራሪያ የለም። በየመኑ ግጭት በአንድ ወገን በኢራን የሚታገዙ የሁጢ ሽዓዎችና ተባባሪ ወታደሮች፣ በሌላ ወገን ዓለም አቀፍ እውቅና የተሰጠው መንግስት ታማኝ ኃይሎች፣ የደቡብ ተገንጣዮችና ሚሊሻዎች ይፋለማሉ። የተባበሩት መንግስታት ድርጅት እንደሚለው በሳዑዲ አረቢያ የሚመራው ጣልቃ ገብ ዘመቻ ባለፈው ዓመት መጋቢት ውስጥ ከተጀመረ ወዲህ ከ5600 በላይ ሰዎች ተገድለዋል። ከሳዑዲ አረቢያ ከአረብ ራቢጣ ወይም ከአረብ ሊግ ከባህሬንና ሌሎች የጥምረቱ አባል ሀገሮችም በደርዘኖች የሚቆጠሩ ወታደሮች መገደላቸው ተዘግቧል። በመጨረሻም የተቃዋሚ መሪዋ ኦንሳንሱኪ እና የብሔራዊ ሊግ ዲሞክራሲ ፓርቲያቸው ምርጫውን በከፍተኛ የድምፅ ብልጫ በማሸነፉ የማያንማር ፕሬዚደንት ቴንሴን እንኳን ደስ አለው ብለዋል። የኦንሳንሱኪ ፓርቲ ድል የተቀዳጀው በወታደሩ በሚደገፈው ዩኒየን ሶሊዳሪቲ ኤንድ ዲቨሎፕመንት በተባለው ፓርቲ ላይ ነው። ለብሔራዊ ሊግ ለዲሞክራሲ ፓርቲ ዛሬ ከፕሬዚደንቱ የተላከውን መልእክት ያስተላለፉት የማስታወቂያ ሚኒስትሩ ናቸው። ፕሬዚደንቱ በዚሁ መልእክታቸው መንግሥት ሰላማዊ ሽግግር መደረጉን ያረጋግጣል ሲሉ ቃል ገብተዋል። የኖቤል ተሸላሚዋ ኦንሳንሱኪ በበኩላቸው ለፕሬዚደንቱ ለምክር ቤቱ አፈ ጉባኤና ለወታደራዊው አዛዥ በላኩት ደብዳቤ በሀገሪቱ የብሔራዊ እርቅ ንግግር እንዲካሄድ ጠይቀዋል። ዜናው አበቃው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 ና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 1 2008 ዓ ም ምሽት ፕሮግራም ነው። የቶሮንቶ ቢቄላ የሽልማት ድርጅት ሁለተኛ ዓመቱን አከበረ። በአርት፣ በትምህርት፣ በባህል፣ በንግድ ዘርፍ በቢዝነስ ና ኢንተርፕርነርሽፕ፣ በሲቪክ ሊደርሺፕ ለሰላም መስፈን፣ በአጠቃላይም ለሕብረተሰባችን የመሻሻል ለውጥን ሁሉ የሚያመጣ ልዩ አስተዋጽኦ ለሚያደርጉ ማንኛውም ኢትዮጵያዊ ና የኢትዮጵያን ወዳጆች አወዳድሮ ለሽልማትና ለምስጋና የሚያቀርብ ድርጅት ነው። ከድርጅቱ ዓላማዎች ዋና ዋናዎቹን የገለጹልን ፕሬዝደንቱ አቶ ተሰማ ሙሉጌታ ናቸው። ዝርዝሩን የዛሬው ኢትዮጵያውያን በአሜሪካ ይዞታል። የእንቅስቃሴ ችግር የነበረባቸው አእምራቸው የተዳከመ ስለምንም ነገር የማያውቁ ወይዘሪት ሮማን መስፍን የዛሬ የሴቶችና ቤተሰብ ክፍለ ጊዜ እንግዳናት የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማህበር መስራች ነች። በስፋት ትመልሳለች። ጠብቋት። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዘንድሮው ድርቅ ምክንያት የደረሰው የምግብ እጥረት በምንም አይነት ከ1975ቱ ጋር የሚመሳሰል አይደለም ሲል ለንደን የሚገኘው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ትላንት ባወጣው መግለጫ በተጨባጭ ያለው ሁኔታ ምዕራባውያን የዜና አውታሮች እያወጡ ካሏቸው ዘገባዎች ጋር ተቃራኒ ነው ይላል። ሰሎሞን አባተ ተከታዩን ዘገባ አዘጋጅቷል። ቢቢሲ በሚል የእንግሊዝኛ መጠሪያ ስሙ ምሕጻር የሚታወቀው የእንግሊዝ የዜና ማሰራጫ አውታር ሰሞኑን ባወጣው አንድ የቴሌቪዥን ሪፖርት ኢትዮጵያ ውስጥ በተለይም ወሎ ቆቦ አካባቢ ዘንድሮ የደረሰ ድርቅ የከበደ ረሃብ ማስከተሉን ዘግቧል። ሪፖርተሩ በቆቦ በተለይ ደግሞ የአደጋው ማዕከል ነው ባለው ቀዩ ጋራ ተብሎ በሚጠራው አካባቢ ተገኝቶ ከስፍራው የዘገበ ሲሆን እንዲያውም ሰሞኑን በረሃብ ምክንያት ሞተ ባለው አብዱ መሐመድ በሚባል የአምስት ዓመት ሕፃን መቃብር ላይ መገኘቱንም አሳይቷል። የሕፃኑን አብዱ መሐመድን እናት ብርቱካን አሊን የቢቢሲው ዘጋቢ አነጋግሯል። ልጄ በመሞቱ ሁሉን ነገር እንዳጣሁ ነው የተሰማኝ። ዘመዶቼ ናቸው ወስደው የቀበሩት። ሁሉም ሰው በጣም ከባድ ችግር ውስጥ ነው የሚገኘው። በዚህ አዝመራ ወቅት ምንም ምርት ስላልነበረ ያለን ምግብ በጣም ትንሽ ነው። ሰው ሁሉ በምግብ እጥረት እየተሰቃየ ነው። ከዚያ በተጨማሪም አካባቢው እጅግ የደረቀ መሆኑን የውሃ ጉድጓዶች እንኳ እየነጠፉ እንዳሉ የቢቢሲው ዘገባ ይጠቁምና እንዲያውም በአንድ አካባቢ በየቀኑ ሁለት ሕፃናት እየሞቱ መሆናቸውን የተባበሩት መንግስታት ድርጅት መናገሩን ይናገራል። በዚሁ የቢቢሲ ዘገባ መሠረት ኢትዮጵያ ውስጥ በመጪው የአውሮፓ ዓመት የሚራበው ሰው ቁጥር ዛሬ ከሶሪያ እርዳታ ፈላጊዎች ሁሉ እንደሚበልጥና ከ15 ሚሊዮን በላይ ሰው የምግብ እርዳታ እንደሚያስፈልገው ይናገራል። ክስተቱ ያመጣው ችግር ብዙ የከፋ ጉዳት ያስከትልብናል ብለው እንደሚሰጉ የቢቢሲው ዘጋቢ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። ድርቁ አሁን በጅምር ደረጃ ላይ ቢሆንም ይባባሳል። አሁንም ቢሆን በጣም ከባድ ሁኔታ ነው ያለው። አንዳንድ ሰዎች በረሃብ ሞተዋል። በምግብ እጦት ታመው አልጋ ላይ የዋሉም አሉ። የድርቁ ሁኔታ እንደ ሰባ ሰባቱ እየሆነ ነው። ለዚህ የእንግሊዝ የዜና አውታር የቴሌቪዥንና በዌብሳይቱ ላይም ባሰፈረው የኢትዮጵያ ድርቅና የምግብ እጥረት ሁኔታ ዘገባ ለንደን የሚገኘው የኢትዮጵያ ኤምባሲ ትናንት ጥቅምት 30 2008 ዓ ም መልስ ሰጥቷል። ኤምባሲው አጣዳፊ በሚል በፈረጀው በዚህ የፕሬስ መግለጫው የከበደው የኤልኒኞ ክስተት ኢትዮጵያን ጨምሮ በዓለም ዙሪያ በብዙ ሀገሮች ላይ ጫና ያስከተለ መሆኑን ጠቁሞ ከጥቂት ወራት በፊት መንግስቱ ሀገሪቱ ልትጋፈጥ የምትችላቸውን የተለያዩ ፈተናዎችና እንዴት እንደምታልፋቸው የሚዘረዝር መግለጫ ማውጣቱን ይገልጻል። በድርቁ ምክንያት የተጎዱ ምግብ ማግኘታቸውን ለማረጋገጥ ተጨማሪ የምግብ ክምችት መያዙን፣ አስፈላጊ የሎጂስቲክስ አቅርቦቶች እንዲንቀሳቀሱ መደረጉንም ይኸው ሪፖርት ተንትኗል። ከብሔራዊ የምግብ ክምችት የሁለት ቢሊዮን ብር ግምት ያለው ምግብ በድርቁ ወደ ተጠቁትና ለተጋለጡም አካባቢዎች መላኩን ይኸው የኤምባሲው መግለጫ ይናገራል። የዚህ የኤልኒኞ ዓመት ምግብ በማጣት ማንም እንዳይሞት ለማድረግ መንግሥት እየሠራ መሆኑን ያመለከተው በለንደን የኢትዮጵያ ኤምባሲ የፕሬስ መግለጫ የወጣውን ዘገባ ትክክል አለመሆኑን ይገልጻል። ምዕራባውያን የዜና አውታሮች ከሚያወጧቸው ዘገባዎች ጋር በሚጻረር ሁኔታ እንኳን የሺ ዘጠኝ መቶ ሰባ ሰባቱን ሊያክል ቀርቶ ማንኛውንም ረሃብ ወይም ቸነፈር የሚባልን ሁኔታ የሚመስል ክስተት እንኳ አይኖርም ብሏል መግለጫው። በሀገሪቱ ውስጥ ምግብ አለ፣ ተጓጉዟል፣ ለሚያስፈልጋቸው አካባቢዎችም መላኩን ይቀጥላል ያለው ይህ መግለጫ፣ ይሁን እንጂ ክምችቱ ሊተካ እንደሚገባው አክሎ ጠቁሟል። የድርቁን ጫና ለመቀነስ እንዲቻልና የምግብ ክምችቱ የተሟላም ሆኖ እንዲቀጥል ከኢትዮጵያ መንግሥትና ሕዝብ ጋር እንዲደጋገፍ መንግሥቱ ለዓለም አቀፉ ማኅበረሰብ ጥሪ ማቅረቡን አስታውቋል መግለጫው በማጠቃለያው በቢቢሲ ቴሌቪዥን የተላለፈው ሕፃናት በየዕለቱ እንደሚሞቱ የሚናገረው ዘገባ አሁን ያለውን ሰፊ እውነታና ችግሩን ለመጋፈጥም የተደረገውን ዝግጅት የማያሳይና የተጋነነ ነው ብሎታል። ዘገባው በተጨማሪም ዛሬ ኢትዮጵያ ውስጥና በዓለም ዙሪያ እየታየ ያለው የድርቅ ሁኔታ በኤልኒኞ ክስተት ምክንያት የተፈጠረ ስለመሆኑ ማብራሪያ አይሰጥም ብሎታል የኤምባሲው መግለጫ ዘገባውንና የኢትዮጵያን መንግስት ምላሽ ከተጨማሪ መረጃዎች ለመፈተሽ ተደጋጋሚ ጥረቶችን እያደረግን እንገኛለን። ዛሬ ለንደን ወደሚገኘው የኢትዮጵያ ኤምባሲ ደውዬ የሕዝብ ዲፕሎማሲ ኃላፊውን አቶ አብይ ብርሃንን አግኝቼ ነበር። ቪኦኤ የሚገኘው አሜሪካ ውስጥ በመሆኑ በኢትዮጵያ የውጭ ጉዳይ ሚኒስቴር አሰራር መሰረት መልስ ለመስጠት እንደሚቸገሩ ነግረውኛል። የፕሬስ መግለጫውን ያወጡትም ምላሹን የያዘው ጋዜጠኛው ከለንደኑ ኤምባሲ ቪዛ ተሰጥቶት በመጓዙና ቢቢሲም እንግሊዝ ውስጥ የሚገኝ ዜና አውታር በመሆኑ እንደሆነ ገልጸዋል። አቶ አበይ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ምላሽ ብጠይቅ እንደሚሻል ጠቁመውኛል። በዚህ መሰረት ወደ ዋሽንግተኑ የኢትዮጵያ ኤምባሲ ደውዬ ነበር። እዚህም እንዲሁ የህዝብ ዲፕሎማሲ ኃላፊውን አቶ ተስፋዬ ወልዴን አግኝቻለሁ። ዛሬ በአሜሪካ የህዝብ በዓል በመሆኑ ምክንያት ኤምባሲው ዝግ መሆኑን ገልጸውልኝ ከሚመለከታቸው ባለሥልጣናት ጋር ተነጋግረው የሚያገኙትን ምላሽ እንደሚነግሩኝ ቃል ገብተውልኛል። የማገኘውን ይዤ እመለሳለሁ። በሌላ በኩል ደግሞ ኢትዮጵያ ውስጥ የነበረውን የቢቢሲውን ዘጋቢ አግኝተን ለማድረግ ለማነጋገር ጥረት እያደረግን ነው። ለሥራ ስምሪት መስክ ላይ የሚገኝ መሆኑ ተገልጾልናል። እኛም ዘጋቢዎቻችንን ጨምሮ ተጨማሪ መረጃ ለእናንተ ለማድረስ በጥረታችን እንቀጥላለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በዓለም ዙሪያ የተለያዩ አገሮች ባለሥልጣናት በያዝነው ኅዳር መገባደጃ ፓሪስ ላይ ለሚከፈተውና ለሁለት ሳምንታት ለሚዘልቀው በአየር ንብረት ለውጥ ላይ የሚያተኩር ጉባኤ እየተዘጋጁ ነው። ጉባኤው ወደ ከባቢ አየር በሚለቀቀው የተቃጠለ ጋዝ መጠን ላይ በሕግ ገደብ የሚያደርግ ሁሉን አቀፍ ስምምነት ከሀያ ዓመታት ያልተቋረጠ ድርድር በኋላ መጨረሻ ላይ ይደረስ ይሆናል የሚል ተስፋ አሳድሯል። ትላንት በፓሪስ ዋና በፓሪስ ዋና የመነጋገሪያ አጀንዳ ሆኖ የቀረበው ይህ ጉዳይ በዩናይትድ ስቴትስም ተመሳሳይ ስፍራ ተሰጥቶት እንደነበር ላቲካ ሆክ ከዋሽንግተን ዲሲ ባጠናቀረችው ዘገባ ጠቁማለች። ዝርዝሩን አሉላ ከበደ ያቀርበዋል። ፈረንሳዊያን የአየር ንብረት ጉዳይ አዋቂዎች በምዕራብ የአገሪቱ ክፍል ሊሰራ የታቀደውን አዲስ የአውሮፕላን ጣቢያ የግንባታ ስራ በመቃወም የሚስተር ኦላንድ መንግስት ከመጪው የፓሪሱ ጉባኤ አስቀድሞ ያካሄደው ስብሰባ ከተስተናገደበት አዳራሽ ፊትለፊት የተቃውሞ ሰልፍ አካሂደዋል። የተቃውሞ ድምጻቸውን ካሰሙት ባለሙያዎች አንዳንዶቹ አገራቸው የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን ምሳሌ መከተል ነበረባት ሲሉ ተችተዋል። ኦባማ ባለፈው ሳምንት የኪስቶን የነዳጅ መውረጃ መስመር በመባል የሚታወቀውንና ካናዳ ወደ አጎራባቸው ዩናይት ስቴትስ ግዛቶች ድፍድፍ የነዳጅ ዘይት የሚያስተላልፈውን የምድር ለምድር ማጓጓዣ ግንባታ ስራ ነው የአካባቢ አየር ብክለት ያስከትላል በሚል ውድቅ ያደረጉት ኖትርዳም ደሎንድ በመባል በሚታወቀው ፕሮጀክት ላይ የተወሰደውን የመሰለ ውሳኔ ይደረስ ዘንድ ነው ፈረንሳይና ፕሬዚዳንት ኦላንድን ለመጠየቅ አደባባይ የወጣ ነው። የፈረንሳይ ባለሥልጣናት በከባቢ አየር ጠባይ ለውጥ ዙሪያ ከአንዳች ሁነኛ ስምምነት ላይ ለመድረስ ሁኔታዎችን ያመቻቻል በሚል ከስልሳ በላይ አገሮች የመጡ ባለሥልጣናት ጋር ለሦስት ቀናት የተካሄደውን ይህን የቅድመ ፓሪስ ጉባኤ የጠሩት። ተስፋ በተጣለበት በዚህ ስምምነት አንዱ አዳጋች ጉዳይ በማደግ ላይ የሚገኙትን አገሮች ከከባቢ አየር ብክለት የነጻና ዘለቄታ ያለው የኃይል ምንጭ መገንባት የሚያስችል የገንዘብ ድጋፍ የሚመለከተው ነው። አፍሪካ is endowed with uh, uh, huge renewable energy sources and potential. አፍሪካ መጠነ ሰፊ በየጊዜው የሚሞላ የተፈጥሮ ኃይል ምንጭ አቅም ወይም ክምችት አላት። ይህንን አቅም ጥቅም ላይ ልናውል ይገባል። በመጪዎቹ አስር ዓመታት ውስጥ አፍሪካ ለዜጎቿ ጥሩ ስራዎችን መፍጠርና ወደ አውሮፓና ወደ ሌሎች አገሮች የሚደረገውን ፍልሰት ለመቀልበስ ጭምር የሚያግዙ ፕሮዤዎች ተጠቅማ በገጠር አካባቢዎቿ በሙሉ የኤሌክትሪክ ኃይል አቅርቦትን ማዳረስ አለባት። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። በከባቢ አየር ጠባይ ለውጥ ፈተናዎችና በደህንነት ጉዳዮች መካከል ያለውን ቁርኝት በትላንት የዋሽንግተን ዲሲ ንግግራቸው ያመላከቱት ደግሞ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። በናይጄሪያ ለምሳሌ የከባቢ አየር ለውጥ ለአሸባሪው ቡድን ቦኮ ሐራም መፈጠር ምክንያት አልሆነም። ይሁንና በአገሪቱ የደረሰው ከፍተኛ ድርቅና ያስከተለው ስቃይ መንግሥቱ ይህንን ፈተና ለመቋቋም አቅም ተስኖት በመገኘቱ አሸባሪው ቡድን ቀዬዎችን እየወረረ መምህራንን እያሰቃየና በብዙ መቶዎች የሚቆጠሩ ተማሪዎችን እያገተ የፖለቲካ ምጣኔ ሀብት ቀውሱን መጠቀሚያው ሊያደርግ ችሏል። በሌላ በኩል ወደ ከባቢ አየር የሚለቀቀውን በካይ የካርቦን መጠን ለመቀነስ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የወሰዱትን መሰል እርምጃ የሚቃወሙ ወገኖች የተፈጥሮ ከሰል ማዕድን ማመንጫ ኢንዱስትሪዎችን ያዳክማልና የኃይል ምንጭ ዋጋንም ያለቀጥ ያነራል ሲሉ ይሞግታሉ። የቻድ ሐይቅ ሰፊና ብዙ ጥቅም ይሰጥ የነበረ ቢሆንም ካለፉት ሃምሳ ዓመታት ወዲህ ግን ከአጠቃላዩ የውሃ መጠን ዘጠና ከመቶ የሚሆነውን አጥተዋል። የስድስት የቻድ ሐይቅ ተፋሰስ ሀገሮች ኮሚሽን አባላት ጠበብት ሐይቁን ከመጥፋት ለማዳን በሚያስችል ዕቅድ ላይ ለመነጋገር ካሜሩን ውስጥ ተሰብስበዋል። የሚያቀርቡት ሐሳብ ወይም ዕቅድ በመጪው ታህሳስ ፓሪስ ላይ በሚደረገው የዓለም የአየር ንብረት ጉባኤ ላይ ይቀርባል። ሞኬ ኤድዊን ኬን ዜካ ከያውንዴ የላከው ዘገባለ አዳነች ፍሳይ ታቀርበዋለች። በያዝነው ሳምንት ያውንዴ የተሰበሰቡት ጠበብት ያቀረቡት ዕቅድ ሐሳብ 3.7 ሚሊዮን አጽፋ ኪሎ ሜትር ከሚሆነው ግዙፍ የኮንጎ ወንዝ ውሃ እየደረቀ ወደ ሄደው የቻድ ወንዝ ማስተላለፍ ያስፈልጋል የሚል ነው። የኮንጎ ወንዝ በትልቅነቱ ከአማዞን ወንዝ ቀጥሎ ከዓለም ሁለተኛው ነው። ከኮንጎ ወንዝ ውሃ ወደ ቻድ ወንዝ እንዲፈስ ማድረጉ በቻድ ወንዝ አካባቢ ባሉት ሀገሮች የሚኖረውን 40 ሚሊዮን ሕዝብ ኑሮን ሊያሻሽል እንደሚችል ጠበብ ጠቁመዋል። ቻድ፣ ካሜሩን፣ የማዕከላዊ አፍሪቃ ሪፑብሊክ፣ ናይጄሪያ፣ ኒጀር እና ሊቢያ የቻድ ወንዝ ተፋሰስ ሀገሮች ናቸው። በቻድ ባህር ተፋሰስ ሀገሮች ኮሚሽን የአካባቢ ጥራት ባለሙያ የሆኑት ስዋዮቡ መሐማን ፓሪስ የሚሰበሰቡት የዓለም መሪዎች የሚቀርበውን እቅደ ሐሳብ አክብደው እንዲያዩ ጥሪ አቅርበዋል። አጎራባቹ ኮንጎ ወንዝ የቻድ ወንዝን ለመርዳት የሚያስችል በቂ ውሃ አለው ሲሉም አስገንዝበዋል። The once expansive and vital Lake Chad has lost as much as 90% of its water in the past 50 years. የቻድ ወንዝ ጠለል እንደ አውሮፓ ቁጣጠር በ960 ዓ.ም ከነበረው 25000 አጽፋ ኪሎ ሜትር በ90 ከመቶ እንደቀነሰ ነው ስዋቦ መሐማን የተናገሩት። ለኑራቸው በቻድ ወንዝ ላይ የሚተማመኑት ሰዎች ብዛት ግን ከ35 ሚሊዮን ወደ 40 ሚሊዮን ከፍ ማለቱን ገልጸዋል። ይህ ደግሞ በመጥፋት ላይ ባለው ቻድ ወንዝ ላይ ጫና የሚያሳድሩት እንስሳትን ቅጠላቅጠልንና አእዋፍን አያካትትም ብለዋል። ይህ እቅድ በተግባር ላይ እንዲውል የኮንጎ ዴሞክራሲያዊ ሪፑብሊክ የማዕከላዊ አፍሪቃ ሪፑብሊክና የኮንጎ ሪፑብሊክ መንግስታት የቻድ ተፋሰስ ሀገሮች ኮሚሽን ግዛቶቻቸውንና የውሃ ምንጮቻቸውን እንዲጠቀም መፍቀድ ይኖርባቸዋል። እቅዳ ሀሳቡን በተግባር ላይ ለማዋል 14.5 ቢሊዮን ዶላር እንደሚያስፈልግ እስካሁን ባለው ጊዜ ደግሞ ገንዘቡን የሚያቀርበ አካል እንደሌለ ታውቋል። በቻድ ወንዝ አካባቢ የደህንነት ሁኔታ እየተባባሰ መሄድ ቦኮ ሐራም የተባለው የናይጄሪያ ጽንፈኛ እስላማዊ ቡድን ለሚያካሂደው ድንበር ዘለል ጥቃት እንዳመቸ የቻድ ተፋሰስ ሀገሮች ኮሚሽን ኃላፊ ተወካይ ማናቦኮሪ ገልጸዋል። በቻድ ወንዝ ተፋሰስ ሀገሮች ያሉት ወጣቶች ወደ አሸባሪው ቦኮ ሐራም የሚገቡት የቻድ ወንዝ እየደረቀ መሄድ ባስከተለው ድህነትና ስራ አጥነት ምክንያት እንደሆነም ብኮሬ ጠቁመዋል። የቻድ ወንዝ ውሃ እየደረቀ የሄደው በአየር ንብረት ለውጥና በሰዎች እንቅስቃሴ ምክንያት እንደሆነ ታውቋል። ወደ መጨረሻው የመጽሔት ርዕስ እናልፋለን የተከበራችሁ አድማጮች። በደቡብ አፍሪካዋ ደርበን ከተማ በመጤዎች ላይ በተነሳሳ ጥላቻ በስድስት ኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ ተከታታይ ዝግጅቶች ማቅረባችን ይታወሳል። ግድያውን የፈጸሙትን ለማግኘት ምን ጥረት እየተደረገ ነው? ጉዳዩን ሲከታተል የቆየው አዲሱ አበበ ለዛሬ ያቀናበረውን ቀጥሎ ያቀርባል። ገዳዮቹን ለመያዝ ስለሚደረገው ጥረት ከደቡብ አፍሪካ መንግሥት ባለሥልጣናት ጋር ሊነጋገሩ ደርበን ገብተዋል የተባሉትን የኢትዮጵያ ኤምባሲ ባለስልጣናት አነጋግረን የፖሊስ ክፍሉንም የምርመራ ውጤት አውቀን አንድ ቅንብር ለማቅረብ ነበር አነሳሳችን። አምባሳደር ሙልጌታን አግኝቼ ጉዳዩን ማስረዳት እንደጀመርኩ ስልካቸው ተዘጋ። ቀጥሎ ወደ ፖሊስ ክፍሉ ተደወለ። ሳሌም ሰለሞን ነበረች ጉዳዩን የያዙትን የወንጀል መርማሪ መኮንን ጆንሰን ማልዳን ያነጋገረቻቸው። ዋንት ነ ዋት ስ ኤፐኒንግ ኦ ማ ኤዝ ፋር ኤዝ ማይ ኢንቨስቲጋሽን እኔ ተረኛ የወንጀል መርማሪ ጆንሰን ማልዳ ነኝ። ለአካባቢው የተመደበ መኮንን ወደ ጣቢያ መጣና የሞተ ሰው አስከሬን መገኘቱን ነገረኝ። እኔም ወደ ተባለው ስፍራ ሄድኩ። እዚያም በሱቅነት በሚጠቀሙበት አንድ ኮንቴነር ውስጥ የሞተ ሰው ነበር። ኮንቴነሩ ለመግቢያና ለመውጫ የሚያገለግል በርና መስኮት አለው። ሰውየው ቀደም ብሎ የሞተ እንጂ በሕይወት ኖሮ እንደ ተባለው ቤንዚን ተርከፍክፎበት አልተገደለም። እኔ ተጠርጣሪዎቹን እያፈላለኩ ነኝ። ሌላ መረጃ የለኝም። ለነገሩ እኮ የውጭ ሀገር ሰዎች ችግራቸው እርስ በራሳቸው እንጂ ሌላ የሚገድላቸው የለም ይሄ የዚህችን አገር ዜጎች የሚመለከት አይመስለኝም በማለት ነው እርግጠኛ በሆነ ስሜት የተናገሩት ሚስተር ጆንሰን። በሰሞኑ ዝግጅታችን ታዲያ ከደርባን የኢትዮጵያውያን ማህበረሰብ ጽሕፈት ቤት መሪዎች ጋርም ተወያይተን ነበር። በተለይም አቶ ኤፍሬም ተስፋዬ ከደቡብ አፍሪካ የመንግስት ባለስልጣናትና ከሰብአዊ መብት ኮሚሽን ኃላፊዎች ጋር እንደሚገናኙ ገልጸውልናል። ምን ላይ ደረሳችሁ አቶ ኤፍሬም? ዛሬ ትላንትናም እኛ በርካታ ቢሮዎች በመግባት ሳውዝ አፍሪካ ሂማን ራይትስ ኮሚሽን ሎየንስ ኦፍ ሂማን ራይትስ አዲያኮና ሴንተር እና ሌላም ደግሞ ኦፊስ ኦፍ ሜየር ኦፍ ደባል ገርበን ሰሞኑን አንዳንድ ነገሮች እያደረግን ነበርን እና ከእነሱ አኳያም ከነሱም በጣም ጥሩ ምላሽና እጅግ በጣም የማዘንና በነገሩ በጣም የመቆጨት አልፎ ተርፎ ደግሞ አክሽን የመወሰድን እንቅስቃሴ ለመወሰድ አልፎ ተርፎም ደግሞ እነዚህ ከአሁን በኋላ እንደዚህ የአደጋና የግድያ ነገሮችን በሚችሉ ስሉ ለማቆም እና ዲፕሊን ስኬት ለማድረግ ቃል እየገቡ ነበረ። ሰሞኑን በአጠቃላይ ሎየርስ ሂማን ራይትስ እና ደግሞ ሳውዝ አፍሪካን ሂማን ኮሚሽን ነገሩን ሲሪስ የምንመከታተል ዋናዎቹ ጭምር ሰዎች ሳይቀር በጣም አዝነው እና በጣም ደንግጠው በነገሩ ላይ ሊገቡ እንደተነሱ ነግረውናል። የደቡብ አፍሪካ የሰብአዊ መብት ቢሮ እና ሌሎች ሰዎች ሂማን ራይትን ሂማን ራይት ደመዋል ደርባን ላይ የደርባን ብራንች አለ። እነሱም ጋር ጉዳዩን ቀርበን ሎጅ አድርገናል። በተረፈ የፕሮቪንሱ የኳዙሉ ናታል ኤንሲ ቢሮ ብሔራዊ ኮንግረስ የሳውዝ አፍሪካ ሩሊንግ ፓርቲ ራው ፓርቲ እሺ እኛን አፕሮች አድርጎ ለነገ በኢትዮጵያ አቆጣጠር አምስት ሰዓት ላይ ወይም በነጮች አቆጣጠር አስራ አንድ ሰዓት ላይ ጠዋት ላይ ዋናዎች የፕሮቪንሱ የኢንሲ መሪዎች ከኛ ጋር ነገሩን ለማየት እና ዲፕሊ ብስክት ለማድረግ እና ለመከታተል እና የጊዜያዊ ሁኔታዎችን ጊዜያዊ እንቅስቃሴዎችን ለማድረግ ቀጠሮ አድርገዋል ከኛ ጋር ዛሬ።

በዚህ ሀገር ሚዲያ አልተነገረም። ስለዚህ በጣም ደንግጧል። ፍትሀት ደግሞ ዛሬ አምባሳደር ሙሉጌታና ኢትዮጵያ ኤምባሲ እኛ በመንጋበ ቢሮ በኦፊስ ኦፍ ሜር ገብተው ከመንግስት ጋር ከመንግስት ተወካዮች ጋር እና ከቢሮ ተወካዮች ጋር አንዳንድ ዲስካሽን አድርገው ለመጪ ቀጠሮ ለማድረግ ና ተለቅ ያሉ ሀይ ፕሮፋይል ኦፊሻሎች በነገሩ ሜሩን ጨምሮ ኢንቮልቭ አድርጎበት በጉዳዩ ዙሪያ ላይ መፍትሄ ለማምጣት ቃል ገብተዋል። ስለ ትብብራችሁ እናመሰግናለን። ነገ ደውልሎታለሁ፣ አዲስ ነገር ካለ እውነት ነው። እኔም ደግሞ ለቪኦኤ እና ደግሞ እንደዚህ አይነት ለሬዲዮ ጣቢያዎች ህወታችንን ላለም በማሰማት ህወታችን ለህዝባችን በማሳወቅ ላረጋሽት ብር በኢትዮጵያ የኢትዮጵያ ኮሚኒቲ በደርባን ባለ ሚቲያ ኮሚኒቲትም አጅባጊ አመሰግናለሁ። እግዚአብሔር ይስጥልኝ። አቶ ኤፍሬምን በድጋሚ እያመሰገንኩ እንዳልነው ነገ ደግሞ ከአሁን ጀምሮ ያለውን ሁኔታ አጣርተን ለማቅረብ እንሞክራለን። ለአሁኑ ሰላም እናመሰግናለን። አዲሱ አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሊሆን ነው። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ ሰባት ሰዓት ከሰላሳ ሁለት ደቂቃ ነው። ወደ ዝግጅታችን ሁለተኛ አጋማሽ ተሸጋግረናል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁት ያላችሁት ረቡዕ ህዳር 1 2008 ዓ ም የአየር ንብረት ጉዳይ የኤልኒኞ ክስተት ኢትዮጵያ ውስጥ ያስከተለው ድርቅ ከአንድ ዓመት በፊት ይታወቅ እንደነበር ተገልጿል። ኤልኒኞ ከአጠቃላዩ የዓለም የአየር ንብረት ለውጥ ጋር ያለው ግንኙነት ግልጽ ባይሆንም ሁኔታዎችን እንደሚያባብስ ግን ተጠቁሟል። በሚቀጥሉት ሰማኒያ ዓመታት የአየር ንብረት ለውጥ በኢትዮጵያ የሚያስከትላቸው ተጽዕኖዎች ምን እንደሚመስሉ በኢትዮጵያ የሳይንስ አካዳሚ የተሰሩ ጥናቶች ጥቆማ ሰጥተዋል። መለስካቸው አማሀ ተከታዩን ዘግቧል። የኢትዮጵያ ሳይንስ አካዳሚ ዋና ሥራ አስፈጻሚ ፕሮፌሰር ማስረሻ ፈጠነ ዛሬ ለቪኦኤ እንደገለጹት የኤልኒኞ ክስተት በኢትዮጵያ የድርቅ ችግር እንደሚያስከትል ከታወቀ አንድ ዓመት ያህል አልፏል። ፕሮፌሰር ማስረሻ ይህ ክስተት በሳይንሱ ማህበረሰብ ወይም በሳይንስ ምን ያህል እንደሚታወቅም ዘርዝረዋል። ለመሆኑ ኤልኒኞንና አጠቃላይውን የአየር ንብረት ለውጥ ምን ያገናኛቸዋል የሚል ጥያቄ ነበር ያቀረብኩላቸው። ትንሽ የሚገናኙበት መንገድ ያለ ይመስለኛል። ሆኖም ግን ይሄ የኤልኒኖ ክስተት የተለየ ክስተት ነው። መንስኤውም እንዲህ በዚህ ይነሳል ተብሎ በትክክል የሚታወቅ አይደለም። በፓሲፊክ ውቅያኖስ በኩል ከምስራቅ ወደ ምዕራብ የሚነፍሰው ንፋስ ኃይል በቀነሰ ቁጥር ሙቀቱ አየር ወደ ምስራቅ የሚሄደው የሞቀ ውሃ መጠን ሲቀንስ፣ ወደ ምስራቁ ያለው የሙቀት ውሃ ሲጠራቀም ይሄ የሚያመጣው የአየር ንብረት ለውጥ ነው። እንግዲህ አጠቃላይ የሆነውን ዓለማዊ ክስተት የሚያመጣው በየጊዜው ይከሰታል። መቼ እንደሚከሰት በትክክል መናገር አይቻልም። እርግጥ ሲጀመር ገና ይታወቃል። የአሁኑ የሊኖ ኤፌክት አምና በህዳር አካባቢ ሊኖር እንደሚችል በትክክል ምልክት ሰጥቶ ነበር። መጠኑ ኃይሉ ነው የማይታወቀው እንጂ። ነገር ግን መቼ ይጀምራል ብሎ መናገር አይቻልም። ስለዚህ አሁን ያለው አጠቃላይ የድርቅ እና የአየር ንብረት መዛባት ከሱ ጋር የተያያዘ ነው። ነገር ግን የእሱን ተጽዕኖ የማጋነንም እና የተጽዕኖውን ላይ የመጨመርም ውጤት አለው። የኢትዮጵያ ሳይንስ አካዳሚ የኢትዮጵያ የአየር ንብረት ለውጥ ፓነል የሚባል ተቋም መስርቶ ለአንድ ዓመት ተኩል ያህል ሲሰራ ቆይቷል። ተቋሙ በኢትዮጵያ የአየር ንብረት ለውጥ የሚያስከትላቸውን ጉዳቶች ከልዩ ልዩ ዘርፎች አኳያ በማጥናት መፍትሄዎች ናቸው የሚባሉ ዘዴዎችን በዘገባ መልክ ማቅረብ ነው። እነዚህ ጥናቶች የተካሄዱባቸው ዘርፎችም የአየር ንብረት ለውጥን በሳይንሳዊ እውቀት መሳሪያዎች ወይንም ዘዴዎች መሠረት መመርመር ከግብርናና የምግብ ዋስትና፣ ከብዝሃ ሕይወትና ሥነ ምህዳር፣ ከውሃና ኃይል ወይንም ኤነርጂ፣ ከጤናና የአየር ንብረት በኢትዮጵያ፣ ከኢንዱስትሪ፣ ከመጓጓዣና መሠረተ ልማት እንዲሁም የአየር ንብረት ለውጥን ለመቋቋም የፖሊሲና ተቋማዊ ማዕቀፎችን ከማደራጀት አንጻር መሆናቸውን ፕሮፌሰር ማስረሻ ዘርዝረዋል። የጥናቱን ውጤት ሰባት ጥራዞችም አካዳሚው ለመንግስት ማስረከቡን ገልጸዋል። እኔም የሚከተለውን ጥያቄ ያቀረብኩላቸው የኢትዮጵያ የአየር ንብረት ለውጥ በግብርና እና በምግብ ዋስትና ላይ ያስከተለው ተጽዕኖ ተለይቶ ታውቋል። አሁን በዚህ ምን ይመስላል? የአየር ንብረት ለውጡን በአንድ በኩል የሚታየው እንግዲህ በዝናብ እና በሙቀት መጠን ነው የሚገለጸው። ለሰላሳ ዓመት የተካሄዱት ጥናቶች እንደሚያሳዩት የክረምት ዝናብ በተለይ በደቡብ ምዕራብና በምዕራብ አካባቢዎች እየቀነሰ እንደሄደ ነው የሚያሳየው። በ25 ሚሊ ሜትር በ10 ዓመት ጊዜ ውስጥ ቀንሷል። ነገር ግን በምስራቅና በሰሜን ምስራቅ አካባቢዎች በ24 ሚሊ ሜትር በ10 ዓመት ጊዜ ውስጥ እንደጨመረ ያሳያል። አንዱ እንግዲህ ይሄ የሚያመጣው ከግብርና ጋር የተያያዘ ተጽዕኖ ይኖረዋል። ሌላው በአጠቃላይ በሀገሪቱ የነጥብ ስምንት ዲግሪ ሴንቲግሬድ የሙቀት መጠን ጨምሯል። ይህንን በሰብል ላይ እንዲህ ለይቶ ለማየት የሚቻል አይደለም፣ ግን የሙቀት መጠን በጨመረ ቁጥር የአንዳንድ ሰብሎች ምርት ከዛ ጋር እንደሚያያዝ ምልክቶች አሉ። ይሄ እንግዲህ እስካሁን የነበረውን የሙቀትና የዝናብ መጠን በተመለከተ የታየው ነው። ሌላው ግን ምን አይነት ግምት ይኖራል? የለውጡ በሚል ያየነው የሚገልጸው ምንድን ነው? በዝናቡ በኩል የዝናብ መጠን እስከ 21ኛው መቶ ክፍለ ዘመን ድረስ ከአራት እስከ 12 በመቶ ሊጨምር እንደሚችል ነው የሚያሳየው አጠቃላይ አቅጣጫው የዝናብ መጠን የመጨመር ነው። እስከሚቀጥሉት 85 ዓመታት ድረስ ማለት ነው። ማለት እስከዛ ድረስ ባለው ጊዜ ውስጥ ከአራት እስከ 12 ፐርሰንት በመቶ ይጨምራል ይላል ጥናቱ። የሙቀት መጠኑን ከወሰን የሙቀት መጠኑ በተለያየ ዘመን ከፋፍሎ ማየት ይቻላል። እስከ 2040 ባለው ጊዜ ከነጥብ አምስት እስከ አንድ ነጥብ አምስት ዲግሪ ሴንቲግሬድ ሊጨምር ይችላል ነው የሚለው ያሉት ሞዴሎች ጥናቶች የሚያሳዩት ከ2040 እስከ 2070 ባለው ጊዜ ከ1 ነጥብ 5 እስከ ሶስት ዲግሪ ሴንቲግሬድ ሊጨምር ይችላል ነው የሚለው እና ከ2070 እስከ 21ኛ መቶ ክፍለ ዘመን መባቻ ድረስ ከሶስት እስከ ስድስት ድረስ ሊጨምር ይችላል ነው። እንግዲህ ይሄ በጣም ከፍተኛ የሆነው ጭማሬ ነው። ይሄ እንግዲህ በሰብል ላይ የሚያመጣው ጉዳት በየዘመኑ ዘመኑ ማየት ይቻላል። ነገር ግን ወሳኝ በሆነ መንገድ የምርትን መቀነስ እንደሚያሳይ ለምሳሌ የነፍስ ወከፍ የምርት ግብዓት በግለሰብ ደረጃ ከ1800 ብር ወደ 1600 ብር ድረስ ሊቀንስ እንደሚችል ያሳያል። ጠቅለል ብሎ ግን በሀገሪቱ የነፍስ ወከፍ ገቢ ጋር ሲታይ ዝናባማ በሆነ ወቅት ሙቀት መጠኑ ብቻ በመጨመሩ እስከ 8 ፐርሰንት ድረስ የነፍስ ወከፍ ገቢ ሊቀንስ ይችላል። ግን ይሄ ደግሞ ከዝናብ እጥረት ጋር ከተያያዘ እስከ አስር በመቶ የነፍስ ወከፍ ገቢ ይቀንሳል ተብሎ ይገመታል። እንግዲህ በዚህ መንገድ ነው የሚያያዘው። የትኛው ጋር በቀጥታ ግንኙነት ባለው መንገድ ይህንን ተጽዕኖ ያመጣል የሚለው ለመለየት በጣም አስቸጋሪ ነው። በሀገራችን ውስጥ ያለው አጠቃላይ የውሃ ሀብት በዚህ ምክንያት የሚደርስበት ተጽዕኖ ይኖራል፣ ተጽዕኖ ሊኖር ይችላል። ለምሳሌ አንድ ጥናት በመውሰድ ስለ አባይ ተፋሰስ አንስተን ልናገር እንችላለን። እንደ ምሳሌ ለማየት የአባይ የተፋሰስ የዝናብ መጠን እንደሚጨምር ይታወቃል። ለምሳሌ የዝናብ መጠኑ በሶስት በመቶ ቢጨምርና ነገር ግን የሙቀት መጠኑ አንድ ነጥብ ሰባት ዲግሪ ሴንቲሜትር ያህል ቢጨምር የተፋሰሱ መጠን በ14 በመቶ እንደሚቀንስ የፍሳሹ መጠን ስሌት ተሰልቷል። ከዚህ በበለጠ ጭማሪ ለምሳሌ በስድስት በመቶ ያህል የዝናቡ መጠን ቢጨምርና የሙቀቱ መጠን በ2.6 ዲግሪ ሴንቲግሬድ ቢጨምር በ11 ከመቶ ሊቀንስ እንደሚችል ጥናቶች ያሳያሉ። የአባይ ተፋሰስን ስንወስደው እርግጥ በታችኛ ተፋሳሽ ሀገሮች ላይ ብዙ ለውጥ ሊያመጣ እንደማይችል ጥናቶች ያሳያሉ። ስለዚህ የዝናቡ መጠን የሚያመጣው የተወሰነ ጭማሪ ቢኖርም የሙቀቱ መጠን መጨመር ብትነትን ስለሚያስከትል በዚህ ምክንያት የውሃው የፈሳሹን መጠን እንደሚቀንስ ይገመታል። አሁን የተፈጠረውን ድርቅ እና ሌሎች የሚያየር ንብረት ለውጥ ምክንያት ወይም በሌሎች የተፈጥሮ ኃይሎች የሚከሰቱ አደጋዎችን ለመቋቋም የሚያስችል ብሔራዊ ዝግጁነትን አንድ ሀገር እንበል ኢትዮጵያ እንዴት መፍጠር ትችላለች? ይናቅ እንግዲህ ብሔራዊ ዝግጁነት በትልቅ ደረጃ መሰራት ያለበት ነው። እርግጥ መንግስት፣ በተለይ በግብርና ሚኒስቴር በኩል የምግብ ዋስትና ዘርፍ ዘርፎች በኩል ለእንዲህ አይነት ወቅቶች ዝግጅት እንደሚያደርግ ይታወቃል። ነገር ግን በተቀናጀ መንገድ በተለይ ከአየር ንብረት ለውጥ ጥናት ጋር በተያያዘ ኢትዮጵያ ከምታፈራቸው ከሰብል መቷ ጋር በተያያዘ ይህን ሁሉ አቅፎ የያዘ አጠቃላይ የሆነ ብሔራዊ የዝግጁነት መድረክ መኖር ይኖርበታል ብዬ አስባለሁኝ። መፈጠርም አለበት። ይሄም ደግሞ ወቅታዊ በሆነ መንገድ የተለያዩ ጥናቶች እየቀረቡ በብዙ ሰው እየተረዳው የተለያዩ የመንግስት ዘርፎችም አስፈላጊውን እርምጃ እየወሰዱ ዓለም አቀፋዊ ከሆነውም ነገር ጋር እየተያያዘ የድርቅ ዝግጁነት በመጠኑም ቢሆን ስራ እንደሚሰራ ይታወቃል። በግብርና ሚኒስቴር፣ በምግብ ዋስትና ዘርፍ፣ በተለያዩ ዘርፎች። ነገር ግን ሁሉን አቀፍ የሆነ አጠቃላይ የሆነ እንቅስቃሴ የዝግጁነት እንቅስቃሴ ሊኖር ይገባል። እንላለን በተለይ ምሁሩንም የሚያሳትፍ የተለያዩ ጥናቶችንም በየጊዜው የሚያካሂድ ሊኖር ይገባል የሚል ሀሳብ አለኝ። እንደሚሄድ ነው ተስፋ የማረገው። በጣም አመሰግናለሁ። እኔም ስህጠኝ ድል አመሰግናለሁ። መለስካቸውንና ፕሮፌሰር ማስረሻን እናመሰግናለን። ተከታዩ ዝግጅት ኢትዮጵያውያን በአሜሪካ ነው። የዚህ ፕሮግራም አዘጋጅና አቅራቢ አዲሱ አበበ ዛሬ ከቢቂላ የሽልማት ድርጅት ጋር ያስተዋውቀናል። ኃላፊዎቹ ቢቂላ አዋርድ ኢንኮርፖሬትድ ይሉታል። ይህ የተቋቋመውና የሚንቀሳቀሰው ለትርፍ ያልሆነ ድርጅት፣ ፕሬዚደንቱ በቃለ ምልልሱ እንደ ገለጹት ሽልማት የሚገባቸውን መሸለም፣ ዕውቅና ለሚገባቸው ማስተዋወቅ ነው ዋና ትኩረቱ። ለማንኛውም አዲሱ አበበ ቢቂላ የሽልማት ድርጅት ፕሬዚደንትን አቶ ተሰማ ሙሉጌታን አነጋግሯል። ድርጅቱን እንዲህ ሲሉ በመግለጽ ይጀምራሉ። የቢቂላ ዋርድ ድርጅት የካናዳ መንግስት ህግና ስርዓት ተሟልቶ እንደ አውሮፓ አቆጣጠር በ ሁለት ሺ አስራ ሶስት የተቋቋመ ነን ፕሮፊት ድርጅት ነው። የዚህ ድርጅት ዋና አላማው በተለያዩ የሙያ ዘርፎች እጅግ የላቀ ውጤትን ለምሳሌም ዋና ዋና ሽልማት የሚገባቸው ሙያ ዘርፎች ለመጥቀስ ያህል በአርት፣ በትምህርት፣ በባህል፣ በንግድ ዘርፍ፣ በቢዝነስና ኢንተርፕርነርሽፕ፣ በሲቪክ ሊደርሽፕ፣ ለሰላም መስፈን በአጠቃላይም ለሕብረተሰባችን የመሻሻል ለውጥን ሁሉ የሚያመጣ ልዩ አስተዋጽኦ ለሚያደርጉ ማንኛውም ኢትዮጵያዊና የኢትዮጵያን ወዳጆች ለሆኑ ግለሰቦች፣ ተቋም ወይም ኢንስቲትዩሽን በተለይም ደግሞ ተተኪው ትውልድ የሆነውን ወጣቶችን አወዳድሮ ለሽልማትና ለምስጋና በጽፊት በየአመቱ እንዲሸለሙ የሚያቀርብ ድርጅት ነው። ይሄ ነው ዋናው አላማችን። የተቋቋመው ሽልማት ለመስጠት ብቻ ነው ማለት ነው፣ ለሽልማት ለመስጠት ነው፣ ግን ተጨማሪ ለሽልማት እንዲበቁ ማድረግ ራሱ ወጣቶች አተለየም ማበረታታት። ለምሳሌ አንዱ ትልቁ ዋናንትናችን ቱ ታውዝንድ ፎርቲን ላይ ያደረግነው ነው። ምንድን ነው የሊደርሽፕ ኮንፈረንስ አዘጋጅተን ነበር፣ ለወ ባለፈው አመት ማለት ነው፣ ባለፈው አመት እና እነዚህን ወጣቶች ምንድን ነው ውስብስብ አለም ውስጥ ነው ያለ ነው እና ይህንን ግን ከዚህ ውስጥ ወጥተው በራሳቸው የውስጣዊ ኃይላቸውን አይተው በትምህርታቸው እንዲበረቱ፣ በአመለካከታቸው ሰፋ ያለ አመለካከት እንዲኖራቸው እና ለህብረተሰብ ጠቃሚ የሚሆኑበትን መንገድ ራሳቸው የሚመረምሩበት ለዛ እንዲበቁ ለማድረግ። ይህን ሊደርሽፕ ኮንፈረንስ አዘጋጅተናል። በዛ ላይ በጣም የተሳካ ሁኔታ ነበር ያየ ነው። በተሳትፎና በልጆቹ ከተማር ነው መሠረት ሁለት ዓመታችሁ ነው እንግዲህ፣ ከተቋቋማችሁና በመጀመሪያው አመት የሆነውን እንኳን ስተን አሁን በቀደም ባለፈው የመስቀል ሰሞን አካባቢ ሁለተኛ ዓመታችሁ የሽልማት በዓል ተካሂዷል። ማንን ሸለማችሁ እና በምን በምን ተሸለሙ? አሁን በዚህ በ2015 ላይ በ2015 ማለት ነው። አዎ፣ በ2015 ተሸላሚዎች የነበሩ አቶ ወይም ልጅ ሀብተ ስላሴ ታፈሰ ከኢትዮጵያ መጥተው የላይፍ ታይም አቺቭመንት አዋርድ አሸናፊ ነበሩ ለሁለት ሺ አስራ አምስት የሙሉ ህይወት አገልግሎት ወይም በመላ ዘመናቸው ላደረጉት አስተዋጽኦ ማለት በጣም በጣም እና እሳቸው እንደምናውቀው በቱሪዝም ግንባታ ላይ ለኢትዮጵያ ያደረጉት አስተዋጽኦ ከስልሳዎቹ ዓመተ ምሕረት ጀምሮ በጣም ከፍተኛ ነበር እና በተለይም ደግሞ የስልሳ ሰባት አመተ ምህረት የኢንተርናሽናል ዩኒቨርሳል ኤክስፖዚሽን ሞንትሪያል ኤክስፖ በተደረገው ላይ ያደረጉት አስተዋጽኦ በጣም ልዩ ነው። ከዛም በኋላ የኢትዮጵያን የቱሪዝም ዘርፍ ግንባታ ለዚህ እንዲበቃ ያደረጉ ይህ አባታችን ናቸው እና ለዛ በእውነቱ ያለን አክብሮትን ለመግለጽ እና ምስጋናችን ለመግለጽ የላይፍታማችን መት አዋርድ ለሁለት ሺ አስራ አምስት ተሰጥቷቸዋል። እንዴት ነው እሱ ስትሸልሙ ወይም ለሽልማት ስታጩ ወይም ስታቀርቡ የምትመለከቷቸው መስፈርቶች ይኖራሉ። መስፈርቶቹን ቀደም ሲል የሚሸለሙት እንዲህ እንዲያደርጉ ናቸው ብለውኛል። ነገር ግን መራጩ ማን ነው? ሕዝብ ይጠቁማችኋል ወይንስ እናንተ ቦርዱ ተሰብስቦ የስም ዝርዝር ታወጡና መለኪያዎቹን ትመለከታላችሁ? እንዴት ነው? ለምሳሌ ሌላ አሸላሚ ድርጅት እዚህ አሜሪካ እንዳለ ያውቁ ይመስለኛል። ካላወቁም ሲድ ይባላል። ማህበረ ግዩራን ዘ ኢትዮጵያ የሚባል በውጭ ያሉ በአገር ቤትም ያሉ ቢኖሩ ለአገር ለወገን ከፍተኛ አስተዋጽኦ ያደረጉትን ይሸልማል። ይሄ ሲድ የተባለው ድርጅት። እናንተስ እንዴት ነው? ጥቆማ ከሰው ነው የምትቀበሉት? እናንተ ናችሁ የምታወጡት? እስቲ ትክክል ነው? ያው ትክክል ነው ምንድነው ዋናው የሴሌክሽን ክራይቴሪያ አለን መስፈርት አለ መስፈርት አለ ለእንደዚሁ ለምርጫም ደግሞ አስፈላጊ መስፈርቶች አሉን ምንድን ነው በክራይቴሪያው መሰረት መስፈርቱም ምንድን ነው በፌብርዋሪ አንድ ጀምሮ እስከ ኤፕሪል ሰላሳ ድረስ በቢኪላ ዋርድ እንግዲህ ምናልባት ከተቻለ የአማርኛ ቃላት ብንጠቀም ካላስቸገርኩ፣ አሁን ከፌብሩዋሪ እስከ ኤፕሪል ያሉት ከየካቲት እስከ ሚያዚያ እንደማለት ልክ ነው። ከዛ በዛ ጊዜ ውስጥ የምርጫ ክፍት ይሆናል። ህዝብ ለመጠቋም እና ማንኛውም ሰው ከየትኛውም አካባቢ ማንኛውም ኢትዮጵያዊ ወይም የኢትዮጵያዊ ወዳጅ የሆነ ሁሉ መምረጥ እና መጠቋም ይችላል። እና እነዚያ ምርጫዎች ለሶስት ወር ያህል ክፍት ካደረግን በኋላ የኖሚኔሽን ምርጫ ኮሚቴ አለን እና ያንን በሙሉ ሰብስቦ የሚመርጥ ኮሚቴ አለን፣ የጁሪ ኮሚቴ አለን። ያ ኮሚቴ እነዚህን ሰዎች በሙሉ አውጥቶ አውርዶ በክራይቴሪያ መሰረት የተሟላ ነው ብሎ ካለ ውጤቶቹን ለቢቂና ወርድ የቦርድ ኮሚቴዎች ያመ ይጠቁመናል። ህዝብ ምን ያውቃል? ህዝብ ምን ያህል ያውቃል? የቅርታ አቋረጥ ህዝቡ ህዝቡ ለምሳሌ ከየካቲት እስከ ሚያዝያ ይሄንን ጥያቄ ለህዝብ ታቀርባላችሁ፣ ላኩልን ጠቁሙን ብላችሁ። ይሄም በምንድን ነው የምታስተላለፉት? ህዝቡ እንዴት ነው የሚያገኛችሁ? ወይ እናንተ ህዝቡን እንዴት ነው የምታገኙት? ደጋፊዎቻችሁን ሆነ አባሎችን አዎ በዚህ ጊዜ ውስጥ ምንድን ነው በአመቱን በሙሉ ምርጫ እንትን ጊዜ ተከፈተም አልተከፈተም አመቱን በሙሉ በተለያየ አጋጣሚዎች እናስታውቃለን። ከምናስታውቃባቸው ዘዴዎች አንዱ ምንድን ነው? በተለያዩ መገናኛ ዘዴዎች፣ በቴሌቪዥን እዚህ ቶሮንቶ አካባቢ ለሚኖር ማለት ነው ደግሞ በማስታወቂያዎች የተለያዩ ማስታወቂያዎች በተለያየ ጊዜ በዚሁ በቶሮንቶና በካናዳ አካባቢ ባለን አጋጣሚ ሁሉ እንበትናለን። በዌብሳይታችን ላይ ደግሞ በስርዓት ወርልድ ዋይድ ያው ማንኛውም ሰው ይህንን ዌብሳይቱን እንዲያይ እና ምርጫ መከፈቱን እንዲያቅ እናደርጋለን ማለት ነው። በተሻለ መጠን ህዝቡ ይህን አይቶ ነው ወደ እናንተ መልእክቱን የሚልከው ማለት ነው። ትክክል ነው። አንድ ጥያቄ እንደገና ልመለስ። ሲድ ሲመሰረት ለሀገርና ለወገን አስተዋጽኦ ያደረጉ ሰዎች እንዳይረሱ በሽልማት መልክ ለማስታወስ ብሎ ነው እናንተን ያነሳሳችሁ። ቢቂላስ የተባለበት ምክንያት ደግሞ ምን እንደሆነ አብረው ቢገልጡልኝ። ሲድ አክቹዋሊ መኖሩን አብዛኞቻችን በዚህ የኮሚቴ ውስጥ አሁን የቦርድ አባላቶች አምስት አሉ። ይህን የሚያውቁ ሰዎች ብዙዎቻችን አልነበርንም፣ ስለ ሲድ እንደውም እውቀቱም አልነበረንም። አብዛኛውን ዋናው ምንድን ነው፣ ችግሮቹ ላይ ነው በአብዛኛውን የሚያተኩረው ባለን ችግር ላይ ፈተናዎች ላይ ብቻ እናተኮራለን። በመልካም ነገሮች ባለን ጥሩ ጥሩ ነገሮች ላይ ለማተኮር ጊዜ እና ቦታ አልሰጠነውም። ብዙ መልካም መልካም ነገሮች ይካሄዳሉ በኮሚኒቲያችን ውስጥ። በአለም ዙሪያ ኢትዮጵያውያን በተለያየ መንገድ ብዙ አስተዋጽኦ ያደረጉ ሰዎች አሉ፣ ብዙ የሚያደርጉ ሰዎች አሉ። ግን ስለ እነዚህ ሰዎች አናወራም። ስለ እነዚህ ሰዎች ለልጆቻችን በተለይም ደግሞ ለመጪው ተውተኪው ትውልድ ይሄን አናስተምርም። ይሄንን ችግር በጣም አሳሳቢ ነው ብለን እናምናለን እና ይሄንን ሁኔታ የተለየ ለማድረግ እና ምናልባትም ድህነት፣ በሽታ፣ ረሃብ፣ የሃይማኖት፣ የፖለቲካ፣ የማህበረሰብ ቀውሶች ሁሉ ውስብስብና አስቸጋሪ እንድንሆን ያደረግነው እኛው ራሳችንን ብለን እናምናለን። የችግሩን ፈቴዎች ደግሞ መሆን ያለብን እኛው ራሳችን መሆን ብለን እና ኃላፊነት መውሰድ አለብን ብለን እናምናለን። ከዚህ አንጻር ነው ለልጆቻችን በተለይም ደግሞ ለመጪው ትውልድ እኛ ላይ የደረሰውን ችግር ላለማስተላለፍ እና ለእነሱ የተለየ የወደፊት ህይወታቸው የተሻለ ከእኛ የተሻለ እንዲሆን እና ብሩህ እንዲሆን ከፈለግን እነዚህ አይነቶች የሽልማት ሁኔታዎችን ማሳየትና አራያ ሊሆኑ የሚገባቸውን ግለሰቦች፣ ተማሪዎች፣ ወጣቶች ማሳየትና ማስተዋወቅ በጣም አስፈላጊ ነው። ሽልማት በጣም አስፈላጊ ነው። ማዝነቅ በጣም አስፈላጊ ነው። ነገሮ ላይ ሲድን ያነሳሁት እሱ እያለ ለምን ተቋቋማችሁ የሚልም አይደለም። በእውነቱ ተገቢ ነው። ከአሜሪካ ውጭ ነው ያላችሁት እንዲህ አይነት ለህብረተሰቡ አገልጋዮች እውቅና የሚሰጥ ድርጅት በመላ ዩናይትድ ስቴትስ ባሉ ኢትዮጵያውያን ዘንድ ቢኖር መልካም ነውና ችግር የለውም። ግን እነሱ የተነሱት ከዚህ አንጻር ነውና እናንተ ስለሚለው ነው ጥያቄውን ያቀረብኩት። በተገቢው መንገድ መልሰውልኛል። እንደሚያውቁት ኢትዮጵያውያን ብዙ ጊዜ እዚህ አንድ ነገር ሲቋቋም እጎኑ አንድ ነገር ማቋቋም ልምድ አለን። ይሄ ከሌ ይሰራዋል ወይም ከሱ ጋር ተደባልቄ ተቀናጅቼ አብረን ስራውን እናሳድግ ከማለት ፈንታ የኔን የግል እንላለን። አሁን ለምሳሌ የኢትዮጵያ ማህበረሰብ የኢትዮጵያ ኮሚኒቲ ሴንተሮች እዚህ ዋሽንግተን ዲሲ ቅርብ ለቅርብ ብዙ አሉ። አንደኛ በጣም አዝናለሁ፣ የጎላ ነገር ሲሰሩ አይታዩም። ሁለተኛ የግል እየሆኑ ነው የሄዱት፣ ከብዛት የተነሳ ባለቤቱ አንድ ሰው ብቻ እየሆነ የሄደበት ነውና ምሳሌውን ለማምጣት ነው። ቢቂላ ወርዳ ያላችሁት ቢቂላን የሚለውን ስም ለምን እንደመጠጣችሁ አልነገሩኝም። ይቀጥላል ዝግጅቱ። በልጅነት ለተደራራቢ የአካል ጉዳት ተጋልጣለች። እንደ እርሷ ለተመሳሳይ ጉዳት የተጋለጡ ወገኖቿን ለመርዳት ብሔራዊ ማኅበር መስረታ ጥረት ታደርጋለች። ማኅበሩ የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማኅበር ይባላል። ወይዘሪት ሮማን መስፍን የሴቶችና ቤተሰብ ዝግጅታችን እንግዳ ናት። የማህበሩ መስራችም ናት። የፕሮግራሙ አዘጋጅ ቆንጅታየ በስልክ አነጋግራታለች። ራሷ እንዴት ለአካል ጉዳቱ እንደተጋለጠችና ሌሎችም ጉዳዮችን ታጫውተናለች። ወይዘሪት ሮማን በጊዜ ጥበት ምክንያት ግን አድማጮቻችን ለዛሬ ይቅርታ እየጠየቀን ወይዘሪት ሮማንን ሰሞኑን በሌላ ዝግጅት ይዘንላችሁ እንደምንመለስ እንገልጻለን። በነገራችን ላይ ዛሬ በዩናይትድ ስቴትስ ብሔራዊ በዓል ነው፣ የአርበኞች ቀን ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በአሜሪካው የእርስ በርስ ጦርነት ወቅት ፕሬዚደንት ኤብርሃም ሊንከን ጌትስበርግ ላይ ባደረጉት ዝነኛ ንግግር የሀገራቸው ሕዝብ ነጻነት ከምድረ ገጽ እንዳይጠፋ ጥረት እንዲያደርግ ጥሪ አቅርበዋል። ይህ ንግግራቸው ብዙዎቹን አነሳስቷል። በንግግራቸው ከተነሳሱት መካከል በሚሊዮኖች የሚቆጠሩ የአሜሪካን ብቻ ሳይሆን የሌሎች ሀገሮች ነፃነትን ለማስከበር የታገሉ አሜሪካውያን ወታደራዊ ኃይሎች ይገኙባቸዋል። አሜሪካ እነዚህን ሴቶችና ወንዶችን እንደዚሁም የከፈሉትን መስዋዕትነት አስባውላለች። ከውትድርና ስራ ከወጡም በኋላ የነፃ ሀገር ዜጋ መሆን ምን ማለት እንደሆነ ተምሳሌት ይሆናሉ። በየአመቱ በዛሬ ዕለት ተከብሮ የሚውለው የአርበኞች ቀን እንደ አውሮፓ አቆጣጠር በ1918 ዓ ም የአንደኛው የዓለም ጦርነትን ካበቃው አርምስት እስከተባለው ጦርነት ለማቆም ከተደረገ ስምምነት የመነጨ ነው። በእስያ፣ በአፍሪቃ፣ በፓሲፊክና በደቡብ አሜሪካ ባህሮች አካባቢ በተበታተኑት ደሴቶች፣ እንዲሁም በአውሮፓ ጦርነቶች የተካሄዱት መላ ጦርነቶችን ለማቆም ተደርጎ ነበር የታየው። ሆኖም ከዚያ በኋላም ሌሎች ጦርነቶች ተከተሉ። ስለሆነም እንደ አውሮፓ አቆጣጠር በ1954 ዓ.ም ፕሬዚደንት ድዋይት አይዘንሃወር በዓሉን በጦርነትም ሆነ በሰላም ጊዜ ያገለገሉት ወታደራዊ ኃይሎች የሚታሰቡበት ዕለት እንዲሆን አድርገው አሰፉት። መንግስታችን አሁንም ጥረቱን ቀጥሎበታል። ከወታደራዊ አገልግሎት የወጡትን ሰዎች ለመርዳት በሌሎች ዘርፎች ስራ የሚያገኙበትን መንገድ ያመቻቻል። ወደ ሲቪላዊ ኑሮ የመሸጋገሩ ሂደት ቀላል እንዲሆንላቸው ያደርጋል። የቀድሞ ወታደሮች ወደ ሀገራቸው ሲመለሱ ስራ የሚያገኙበትን መንገድ ማመቻቸት የሚያስፈልገው እነሱና ቤተሰቦቻቸው የማይደርሱበት ሆኖ እንዳይሰማቸው ለማድረግ ነው ሲሉ ፕሬዚደንት ባራክ ኦባማ አስገንዝበዋል። በመሰረቱ ግን የአርበኞች ቀን ስለ ጦርነት ጉዳይ አይደለም። የጦርነት ድልንም ሆነ ሽንፈትን አያከብርም። በፖለቲካም ሆነ በግዛት የመግፋት አላማም የለውም። ብሪታንያን፣ ካናዳንና ደቡብ አፍሪቃን የመሳሰሉት ሀገሮች ወታደራዊ ኃይሎቻቸውን ለአገልግሎታቸውና ለሚከፍሉት መስዋዕትነት ለማክበር የሚያደርጉት አይነት ነው ሲል የዕለት ርዕስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ቀጥሎ ከእናንተ ያገኛነችውን አስተያየቶች እናሰማለን። ሰላም ቪዎች በትላንትናው ምሽት ከዶክተር ቴድሮስ አድህኖም ጋር ወይዘሮ ትዝታ ባደረገችው ቃለ መጠይቅ ላይ አቶ ቴድሮስ ከአንድ ኢትዮጵያዊ የኦሮሞ ተወላጅ ላቀረቡት ጥያቄ መልስ የሰጡት እኔንም ሆነ መላው አድማጩ እንግዳ ያጋባ ነው። እሳቸው ሀምሳ አመቴ ነው ካሉና መቼም በዩኒቨርሲቲ የነበሩት በደርግ ጊዜ ነው ማንም እንደሚያውቀው እሳቸው እንደሚሉት ኦሮሞነት ወይም ስሙ ቀየር ያሉት እጅጉን ገርሞናል። ምክንያቱም በደርግ ዘመን ሌላ አይነት ጭቆና ሊኖር ቢችልም መልሳቸው ግን ምን ያህል ህዝብን ከህዝብ የሚያለያይ መርዝ ለጥያቄው ተገቢ ያልሆነ መልስ መስጠታቸው የወያኔን አንዱን ብሄር በአንዱ ላይ የማነሳሳት ፖሊሲ መሆኑን በሚገባ አስቀምጦታል። ወይስ እድሜያቸውን ረስቶት ይሆናል። ጤና ይስጥልኝ። ብዎች እንደምን አላችሁ? ትናንት ከዶክተር ቴድሮስ አዳነው ጋር የተደረገውን ቃለ መልስ በትክክል አድምጫለሁ። በቃለ ምልልሱ ላይ አብዛኛ ዶክተሩ፣ ያስተላለፉት የኢትዮጵያ ቴሌቪዥን የሚያስተላልፈውን ፕሮግራም ነው። ለምሳሌ ማንኛውም ወንጀለኛ ያለ ፍርድ ቤት ትእዛዝ አይታሰርም ይሉት፣ እንጃ የት ሀገር፣ ስለ ኢትዮጵያ የሚያወሩ አልመሰለኝም። ለምሳሌ የሚሆነው ምንድን ነው፣ ፍርድ ቤት አንድ አመት በላይ ታስረው የነበሩት የዞን ዘጠኝ ጋዜጠኞች በነጻ ተለቀዋል። አንድ አመት ግን ያለ ፍርድ ቤት ትእዛዝ ታስረዋል። ሌሎቹም እንደዚህ። ስለዚህ የሚያወሩት ያው የኢትዮጵያ ዜና አገልግሎት የሚሰጠውን አይነት ወሬ እንጂ ከእውነት አይደለም። ስለ ሙስና ያወሩት ስለተለያዩ ነገሮች ያወሩትም ትክክል አይመስለኝም። አመሰግናለሁ። ጤና ስጥልን። ቪዎች ተዘራ ነኝ። የመደውለው ከአውስትራሊያ ነው። ትዝታ ከውጭ ጉዳይ ሚኒስትሩ ጋር ያደረገችውን ኢንተርቪው በተመለከተ ነው። በመጀመሪያ ትዝታን አመሰግናለሁ ለፕሮፌሽናል ለሆነው ኢንተርቪዋ። ከዛ በመቀጠል አይደነው ለምን ሁል ጊዜ አሜሪካንን እንደ ማስረጃ እንደሚቆጥሩ አላውቅም። የዛሬ ሀምሳ ዓመት ጥቁሮች ድምጽ አልሰጡም ነበረ። አሁን የጥቁር ፕሬዚዳንት አለ። እንግዲህ ዲሞክራሲ ፕሮግረስ ከሆነ እኛ ሀገር ደግሞ ከዘጠና ሰባት ፐርሰንት ወደ አንድ መቶ ፐርሰንት ማለት ወደ ኋላ ሄደናል ማለት ነው። አሬ የአሜሪካው ነገር ይቅርብል። እንደው የዛሬ ሀምሳ ዓመት አገር ያልነበረችው ጋና፣ ቦትስዋና እንደው እነዚህ ጋር ለመድረስ አረ እንደው ለመድረስ አይደለም ወደ እነሱ ጋር ለመድረስ መቼ ነው የዲሞክራሲ ፕሮሰስ የሚጀመረው? ይህንን ለማለት ነበር። አመሰግናለሁ። ደህና ዋሉ። ሀያ ቪዎች እንደምን አላችሁ? ታሊፎ አማራጭ ነኝ። የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ነው። እስከ ዛሬ ከሰጡት ጥያቄና መልስ እንደዚህኛው በጣም የእሳቸውን ደረጃ ዝቅ ያደረገ የመልስ አሰጣጥ አይቼባቸው አላውቅም። ከምርጫ በፊት በኮንፊደንስ በደንብ ይናገሩ ነበረ። አሁን ግን ነገሮችን የማድበስበስ አንድም ከጥያቄው ጋር የማይገናኝ የአሜሪካን የፓርቲዎች ሁኔታም ለማስረዳት ይሞክራሉ። ዚህ ግን ላደረጋችሁት ነገር ሁሉ ከልብ አመሰግናለሁ። ዝግጅታችንን እያጠናቀቅን ነው። ከመሰነባበታችን በፊት አጫጭር የማጠቃለያ ዜናዎች። የአውሮፓ ሕብረት ሀገሮችና የአፍሪካ መሪዎች በወቅቱ የአውሮፓ የፍልሰተኞች ቀውስ መፍትሔ ላይ ለመነጋገር ቫሌታ ተሰብስበዋል። የአውሮፓ ህብረት መሪዎች ከአፍሪካ አቻዎቻቸው ጋር ዛሬ ማልታ ሲገናኙ ቃል ሊገቡ የሚችሉት የገንዘብና ሌሎች እርዳታዎች አደገኛውን የሜዲትሬኒያን ባህር እያቋረጡ የሚጎርፉትን የዓለም ድሀ ሀገሮች ፍልሰተኞች ቁጥር ይቀንሳል ብለው ተስፋ ያደርጋሉ። የዩናይትድ ስቴትስ መንግስት ስድስት የሱማሊያው ጽንፈኛ ቡድን የአልሻባብ መሪዎች ያሉበትን ለሚጠቁም አዲስ ወረታ እንደሚሰጥ ገልጿል። አንድ ተጨማሪ አሁን ስቱዲዮ ከገባን በኋላ የደረሰን ዜና አለ። ኢትዮጵያ አየር መንገድ ቢያንስ አስር ከሶስት መቶ ኤ ሶስት መቶ ሀምሳ ሀይፈን ዘጠኝ መቶ የተባሉ አይሮፕላኖችን በሚቀጥሉት ሁለት ዓመታት ውስጥ ሊሸምት እቅድ እንዳለው ተገልጿል። ክቡራትና ክቡራን አድማጮች አሁን ሰዓታች የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ቴክኒሻኑ ከርቲስ ባይነም ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታቸው ሰለሞን ክፍሌና እኔም ሰሎሞን አባተነን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደና ደሩ።